ችሎቱ ለዛሬ የተሰየመበት ምክንያት በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ መዝገብ የተከሰሱትና አማርኛ ቋንቋ የማይችሉት ከኢቲቪ ተርጓሚ ቀርቦ ክሱን እንዲያዳምጡ፣ እንዲሁም በዚህ መዝገብ ከተከሰሱት 47 ሰዎች እስካሁን እየቀረቡ ያሉት ስድስት ብቻ በመሆናቸው ፖሊስ የተቀረቱን አድኖ እንዲያቀርብ የተሰጠውን ትዕዛዝ ውጤት ለመስማት ነበረም። የሶማልኛ ቋንቋ ተርጓሚ እንዲያቀርብ የታዘዘው ኢቲቪ ተርጓሚ አላቀረበም። ከአጃቢ ፖሊሶችና ከችሎቱ ታዳሚም ተጠይቆ ሊገኝ አልቻለም። የፌዴራል ፖሊስ በበኩሉ ለፍርድ ቤቱ በጽሑፍ በሰጠው ምላሽ ተከሳሾቹ በተሰጠኝ አድራሻ ላገኛቸው አልቻልኩም ብለዋል። የተከሳሽ ጠበቆች በበኩላቸው ፖሊስ ተጠርጣሪዎቹን ላለፉት ሰባት ወራት ፈልጎ ማግኘት ወይም ደግሞ ማግኘት እንደማይችል በግልጽ ለፍርድ ቤቱ ማሳወቅ እንደነበረበት በመጥቀስ አሁንም በችሎቱ በመቅረብ ላይ ያሉ ደንበኞቻቸውን ላለማጉላላት ወደ ችሎቱ መቅረብ ያልቻሉ ተጠርጣሪዎች በጋዜጣ ታውጆ ጉዳያቸው እንዲታይ ጠይቋል። የተከሳሽ ጠበቆች ፖሊስ ላለፉት ሰባት ወራት ፈልጎ ማግኘት ወይም ደግሞ ማግኘት እንደማይችል በግልጽ ለፍርድ ቤቱ ማሳወቅ እንደነበረበት በመጥቀስ አሁንም ቢሆን የማያገኛቸው ከሆነ ቀሪ ደንበኞቻቸው ላለማጉላላት ሲባል በጋዜጣ እንዲታወጅ ጠይቋል። ችሎቱም ፖሊስ በአድራሻቸው አላገኘኋቸውም አለ እንጂ አጣኋቸው አለማለቱን በአቃቤ ሕግ ያቀረበው ክስ ካልቀረቡ ተከሳሾች ጋር የተያያዘ በመሆኑ ነጣጥሎም ማየት እንደማይቻል በመጥቀስ ፖሊስ በቀጣይ ቀጠሮ ውጤቱን ይዞ እንዲቀርብ አዟል። ተርጓሚዎች እንዲልክ በፍርድ ቤት የታዘዘው ኢቲቪ ያላቀረበበት ምክንያት ገልጸው በቀጣይ ቀጠሮ ተርጓሚ እንዲልክም ትዕዛዝ ተሰጥቷል። ይህን ጉዳይ ለመመርመርም ለመጋቢት 20 2011 ተለዋጭ ቀጠሮ ተሰጥቷል። በዕለቱ የቀድሞ የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ፈርሃን ጣሂር በችሎቱ መናገር እንደሚፈልጉ ጠይቀው ሲፈቀድላቸው ችሎቱ የእኛን ጉዳይ ለማየት ገለልተኛ ነው ወይ ብለው ጠየቁም። የመሃል ዳኛው አዎ አሉ። ሌላ ነገር ሳይጨምሩ ተመልሰው ተቀመጡም። ለዲዳብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም